አቶ ጀዋር መሐመድ አቶ በቀለ ገርባ እንዲሁም የኦሮሞ ነጻነት ግንባር አመራር አባላት የሆኑት ኮሎኔል ገመቹ አያና እና ሌሎችም እስረኞች እስር ቤት ውስጥ ይደርስብናል ያሉትን ችግር እና የፖለቲካ ሁኔታ በመቃወም የረሃብ አድማ ላይ መሆናቸው ተገለጠ። የኢትዮጵያ ሰብአዊ መብት ኮሚሽን ጉዳዩን በመመርመር ከሚመለከታቸው አካላት ጋር መወያየቱን አስታውቋል። ሙክታር ጀማል ዝርዝሩን ይዟል። በቃሊቲ ማረሚያ የሚገኙትን አቶ ጀዋር መሐመድና አቶ በቀለ ገርባ የረሃብ አድማ ካደረጉ ዛሬ አንድ ሳምንት እንደሞላቸው ተገልጿል። የድርጅታቸው የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ስለ ታሳሪዎቹ የረሃብ አድማ ተከታዩን ለአሜሪካ ድምፅ ተናግረዋል። እስር ቤት ቤተሰቦቻችን ይጉላላሉ፣ ብዙ ጊዜ ይቆማሉ። እሱ ሻሻል ነው። የኦነግ አመራር አባል ኮሎኔል ገመጩ አያና ከባድ ወንጀል የሰሩ ሰዎች ቤት ነው ወስዶ ያሰሩት እና እሱ ከዚህ በፊት ብዙ ፖለቲካ እስረኞች የተደበደቡበት እና የተጎዱበት ስለሆነ እዛ ቦታ መታሰር የለበትም ከዛ ይቀየርለት የሚል ነው። ሄጄ ለመጠየቅ ሞክሬ ነበር። እንዳውም የሄድኩት እንዲበሉ ነው። መጠየቅ አይቻልም ካልህግ ስላሉኝ ትቼት ተመለስኩት። በቤተሰብ በኩል በግብ አይቀበሉም። በሀም ላይ መሆናቸው ይታወቃል። በረሀም መሆናቸው ይታወቃል ይታወቃል ። በቂ መረጃ ያለን። በሌላ በኩል በኦሮሚያ ፍንፍኔ ዙሪያ ልዩ ዞን ገላን የታሰሩ የኦሮሞ ነጻነት ግንባር አመራር አባላት ለሶስት ቀናት ዛሬ ረሃብ አድማ መቀጠላቸውን ነው። ጠበቃቸው አቶ ቱሊ ባይሳ የሚናገሩት አንደኛው ሚካኤል ቦረ ነው፣ አቶ ከነሳ አያና ከፍተኛ የሆነ አመራሮች ከፍርድ ቤት ቀጠሮ የላቸውም። የህግ ሂደት ተቋርጠው ሁልሞስ ተረስተው ወይም ተጥሎ ይገኛል ማለት ይቻላል። ውስጥ በዋናነት የሚያነሱት ምንድን ነው? ሁሉም እስከ ዛሬ ድረስ ያለምንም ቀብ መሰረት ታስረው ነው ያለ ነው። ከእስር የተለቀቁ ሳ ቢሳ ተመልሶ ያለምንም ጥያቄ በኦሮሚያ ፖሊስ ኮሚሽን ተይዞ ታስሮ እኛ ጋር መጥተዋል። ለሚቤኛ እነ ዳዊት አብደታ በፍርድ ቤት በነፃ ቢለቀቁ ዛሬም ድረስ ስር አልተፈቱም። በሌላ በኩል ደግሞ የኮሎኔል ገመቸው አያና ማረሚያ ቤት ውስጥ ከአያያዝ በተገናኘ በጣም ከፍተኛ ችግር ውስጥ ነው ያለው። በሌላ በኩል ደግሞ የኦሮሞ ፖለቲካ ፓርቲዎችን ከፖለቲካ ሜዳሩ በማስወጣት ለሌሎች ሁኔታዎችን በመንግስት በማመቻቸት ላይ ይገኛል እና ይሄ በፍጹም ተቀባይነት የለውም። ደግና በሰላማዊ መንገድ የራብ አድማ በማድረግ ያለን ተቃውሞ ሰላማዊ በሆነ መንገድ ለመግለጽ ነው የሚል ነው። በአጠቃላይ ግን መታወቅ ያለበት ጤናቸው ሁኔታ በጣም በጣም በአስጊ ሁኔታ ላይ ነው ያለው። የኢትዮጵያ ሰብአዊ መብት ኮሚሽን በቃሊቲ ማረሚያ የሚገኙትን እስረኞች መጎብኘቱን ለቪኦኤ ጠቅሷል። የኮሚሽኑ የሰብአዊ መብት ጉዳዮች አማካሪ አቶ ኢማድ አብዱል ፈታ ከታሳሪዎችና ከማረሚያ ቤቱ አስተዳደሮች ጋር

ጉብኝታችን አላማ ነበርና እስረኛ የነበረበትን ቦታ ተመልክተናል። በተወሰነ መልኩ እስረኛው የነበረበት ቦታ የማይመቹ እንደሆኑ አይተናል እና በዚህ መሰረት ከማስሚያ ቤቱ አስተዳደር ጋር ተነጋግረን የማስሚያ ቤቱ አስተዳደር እስከ ጥርሳ እስከ ሰዓት ድረስ እስረኛውን ወደ ሌላ ወደ ተሻለ የማቆያ ቦታ እንደሚያዛውር ቃል ገብቶናል። ሌላው ከእስረኞቹ ማረጋገጥ የቻልነው ቤተሰቦቻቸውና ለነሱ ለመጠየቅ ለመጎብኘት የነሱን ችሎት ለመከታተል የሚመጡ ሰዎችን በሚመለከት ቀደም ሲል ቅሬታ የነበራቸው መሆኑ ቢታወቅም የተወሰነ ጊዜ ታሶ የነበሩ ሰዎች መፈታታቸውን ከስምችን ጭምር ለማረጋገጥ ችለናል። ግን ስቲል ያልተማለሱ ጥያቄዎች አሉ ስላሉ የረሀብ አድማውን እየቀጠሉ መሆኑን የተረዳ ነው። በታሳሪዎቹ አቤቱታ ላይ የኢትዮጵያ ጠቅላይ አቃቤ ሕግ ፕሬስ ሴክሬታሪ ኃላፊ አቶ አወል ሱልጣን ተከታዩም ብለዋል። ጠቅላይ አቃቤ ሕግ በአሁኑ ሰዓት ፐርፐዝ እ ምርጫም እየቀረበ ስለሆነ ለዚህ ፓርቲን እንዳይገዳደሩ ወይም ደግሞ የመወዳደር አቅም እንዲያጡ እና እንዲቸገሩ ሆን ተብሎ ሰዎችን የማሳል የማሸናገር ስራዎችን በመስራት ሂደት ውስጥ እጁ ደግሞ ይህን ተግባር ያልፈጸመ እንዳልሆነ ግን አፌን ሞልቼ መናገር እችላለሁ። ክፍተቶች ሊኖሩ ይችላሉ። እነዚህ ክፍተቶችን የማድረም ግን ኃላፊነት አለብን። አጠቃላይ ለምሳሌ ከሰማያዊ መስ ጋር ያያዘ ፍርድ ቤት ከመቅረብ ጋር ያይዙ ምናም ክፍተቶች ካሉ እነሱ ክፍተቶች በፍጹም የሉት ብለን ብሎ ለመናገር ኬዝ በኬዝ ማየት የሚያስፈልግ እሱ መርጃ በምንሰጡ መሰረት አጣርተን ወደ እናንተ እንመለሳል። እንዳትፈራል በዚህ እንዳልኩ የረሃብ አድማም ሊሆን ይችላል። ሌላም ሰላማዊ የሆነ መልስ ለማስተላለፍ የሚጠቀሙባቸው ዘዴዎች ካሉ እሱ ላይ ጠቀማይ ካሌት አልካይደም። እንዲህ ከዛ ውጭ ህግ እስካልተጣሰ፣ ወንጀል እስካልተፈጸመ፣ በሌሎች ላይ ጉዳት እስካልደረሰ፣ በሌሎች ሀሳብ በነፃነት መግለጽ የመንቀሳቀስ ሌሎች መብቶች ላይ ተጽዕኖ ማድረግ እስካልቻለ ድረስ ጠቅላይ ካቢክ ማለት አይችልም። እዚህ ላይ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።